ከአዳራሽ ውጪ ተቃውሞ መቀጠሉን ጂም መሎን ያጠናቀረውን ዘገባ ዝርዝር ቆንጅት ታየ ይዛ ቀርባለች። ከተቃውሞ ትዕይንቶቹ በአንደኛው ላይ የአሜሪካ ባንዲራ መቃጠሉን ተከትሎ ፖሊስ አንዳንዶቹን በቁጥጥር ስር አውሏል። ከሀገሪቱ ዙሪያ የተለያዩ አጀንዳዎቻቸውን አንግበው በከፍተኛ ስሜት በተሰበሰቡበት በክሊቭላንዱ ሕዝባዊ አደባባይ ግን ድባቡ ጥቂት ረጋ ያለ ነበር። አንዳንዶች የመጡት ትራምፕ በሜክሲኮና በዩናይትድ ስቴትስ ድንበር ላይ አጥር ያልገነባሁ እንደሆን ሲሉ የተናገሩትን ለመቃወም ነው። ሌሎች ደግሞ የተመሳሳይ ጾታ ጋብቻ ብቻ የሚደግፉና የሚቃወሙ ናቸው። በእያንዳንዷ ቀን በክፉ ስራ እግዚአብሔርን እያስቆጣህ ነው። የተመሳሳይ ጾታ ጋብቻን ወይም ግንኙነትን ከሚደግፉ መካከል ደግሞ አንዱ እኔን የፈለጋቸውን ሊናገሩ ይችላሉ። እዚህ ነኝ ያለሁት፣ ፈርቻቸው አልሄድም። አንዳንዶች በአካባቢው የተገኙት ለምሳሌ የትራምፕ ተቃዋሚ እንደሆኑት እንደ ማርኒ ሀላሳ ያሉት የግርግሩ ተሳታፊ ለመሆን ብለው ነው የመጡት። ሁሉም ነገር ደህና ይሆናል ብዬ አስባለሁ። እዚህ መምጣት አሳስቦኝ ነበር። አሁን ግን ህዝባዊ አደባባዩ ላይ ሆኜ ህዝቡ ጋር እየተነጋገርኩ ነው፣ ሁኔታው ደህና ነው ብለዋል ማርኒ ሀላሳ የሚባሉ። ለጎንዛሌት ደግሞ ለኔ ጉዳዩ የመሳሪያ ባለቤትነት መብትም ጉዳይ ነው ይላሉ። በመጀመሪያ ደረጃ ሰው ዶናልድ ትራምፕን እንዲመርጥ እናሳምናለሁ ብዬ ተስፋ አደርጋለሁ። ሁለተኛ ደግሞ ሁለተኛውን የህገ መንግስት ማሻሻያ መብታችን ማስከበር ልታ ለማስከበር ልታገር ሞክራለሁ። የክሊቭላንዱ ነዋሪ ጆን ግን ሁለቱንም ዋና ዋናዎቹን የፓርቲ እጩዎች አልወደዱም። ሁለቱም ፓርቲዎች በመረጧቸው እጩዎች አለመደሰቴን ለማሳወቅ እየሞከርኩ ነው። ወላ ሂለሪ ወላ ዶናልድ ትራምፕ አንዳቸውም አይመቹኝም። እንደኔ ከሆነ የሚያሳፍር ነገር ነው። ማፈር አለብን። ነጻ እጩ ሆነው የቀረቡት ቨርሚን ሱፕሪም በበኩላቸው አለው እኔን ምረጡኝ ይላሉ። እንደምሰማው ከሆነ በህዝቡ ዘንድ ብቻ ትራምፕ አይምጣብን እንጂ የፈለገው ይመረጥ የሚል በጣም ጠንካራ ስሜት ነው ያለው። በተቃውሞው አካባቢ የተሰማው ነበር። ለማናቸውም ዶናልድ ትራምፕ የሪፐብሊካን ፓርቲ እጩነታቸውን ዛሬ ማታ በይፋ ለመቀበል ዝግጅት እያደረጉ ናቸው።